የባህል መድረክ ጀርመን ታሪክ ውስጥ ልዩ ቦታ የነበራቸው ሰው ስለነበረ በጣም ነ በጣም አዘንኩኝ። በእርግጥ ሰው እድሜ ገፍቶ ዘጠና ስድስት በሚሆንበት ሰዓት ወዴት እንደሚካሄድ ማወቅ ይቻላል። ግን ቢሆንም እንደዚህ አይነት ሰዎች ደግሞ በብዛት አይገኙም። እና በበኩሌ እኔ በጣም ነው የተሰማኝ አዝኛለውኝ። ልክ እንዴት ነው ልክ አንድ የሀገሬ የኢትዮጵያ ሰው የሞተ ያህል ስን ነው የተሰማኝ። ባለፈው ሰሞን ከዚህ ዓለም በሞት ስለተለዩት ስለ ታዋቂው ጀርመናዊ ሄልሙት ሽሚት በጀርመን ነዋሪ የሆኑት ዶክተር ጸጋይ ደገነህ የተናገሩትን ነበር ያደመጥነው። ጤና ሚስጥልኛ አድማጮች እንደምንሰነበታችሁ። ባለፈው ሰሞን ከዚህ ዓለም በሞት እስከተለዩ ድረስ ዲሳይት በተሰኘ የጀርመንኛ ቋንቋ ጋዜጣ ላይ ተባባሪ አዘጋጅ በመሆን የሰሩት በጥሩ ተምሳሌነታቸው የሚታወቁት ጀርመናዊው ታዋቂ የፖለቲካ ጉዳይ ተንታኝ ሄልሙት ሽሚት በጀርመናውያን ዘንድ ተወዳጅ ነበሩ። በጀርመን ረዘም ላለ ጊዜ ነዋሪ የሆኑ ኢትዮጵያውያንም ሄልሙት ሽሚድ በጀርመናዊነታቸው ብቻ ሳይሆን የሚገለጹት በጥሩ አውሮጳዊነታቸው እንደሆነም ይመሰክሩላቸዋል። በእለቱ ዝግጅ ታችን ባለፈው ሰሞን በ96 ዓመታቸው ከዚህ ዓለም በሞት የተለዩትን የጀርመን ፖለቲከኛ የሄልሙት ሽሜትን ማንነት አንዳንድ ኢትዮጵያውያንን አነጋግረን ይዘን ቀርበናል። መልካም ቆይታ። የዘጠና ስድስት ዓመቱ እውቅ ፖለቲከኛ የሄልሙት ሽሚት ዜና እረፍት በጀርመናውያን ዘንድ በእርግጥ ያልተጠበቀ አልነበረም። በብዙኃን መገናኛ ዘዴዎች መታመማቸውና በእርግጥም የጤንነታቸው ሁኔታ አሳሳቢ ደረጃ ላይ መድረሱ ሲዘገብ ነበር የሰነበተው። የሶሻል ዲሞክራቲክ ፓርቲ አባል ፖለቲከኛው ሄልሙት ሽሚት ከዚህ ዓለም በሞት እንደተለዩ እንደተሰማ በሀገሪቱ የሚታወቁ ሰዎች የተለያዩ የፖለቲካ አባላትን የጨመሩ በርካታ የዓለም መንግስታትና የመንግስታት ጠጠሪዎች የሀዘን መግለጫን አስተላልፈዋል። በመርቸዲስ ቤንዝ የመኪና አምራች ኩባንያ ውስጥ የሚያገለግሉትና በጀርመን ሲኖሩ ከ30 ዓመት በላይ የሆናቸው ዶክተር ጸጋይ ደግነህ የእውቁን ጀርመናዊ የሄልሙት ሽሚትን ዝና የሰሙት ገና ኢትዮጵያን ሳይለቁ በህፃንነታቸው እንደነበር እንዲህ ይናገራሉ። እኔ እንግዲህ ብዙ አመት ነው ስኖር የምሰሚው ስም ነው ሄልሙት ሽሚት ሲባል፣ ኢትዮጵያም ባለንበት ሰዓት ህፃኑነን የምንሰማው ነው ሄልሙት ሽሚት። እዚህ መጥቼ ደግሞ ያው የጀርመን ኦሮሚድ ገት ጀርመን በተለይ ከአሸባሪዎች ጋር በነበረው ድሮ አራይፍ በሚባለው ያንን በማክሰም እና በተለይም ለጀርመን ከጡረታ ከካንስለርነት ከለቀቁም በኋላ በጀርመን ታሪክ ውስጥ ልዩ ቦታ የነበራቸው ሰው ስለነበረ፣ በበኩሌ እኔ በጣም ነው የሰማኝ አዝኛ አለውኝ። ልክ አንድ የሀገሬ ኢትዮጵያ ሰው የሞተ ያህልስ ነው የሰማኝ። ለከፍተኛ ትምህርት በመጡበት በጀርመን ሲኖሩ አርባ ሰባት አመታት የሆናቸው ዶክተር ካሳይ ጀርመን የመጡት ኬሚስትሪ ለማጥናት የነጻ ትምህርት እድልን አግኝተው ነበር። በዚሁ የትምህርት ዘርፍም ነው የዶክትሬት ማዕረጋቸውን ያገኙት። ጀርመናዊው ሄልሙት ሽሚት ታላቅ አውሮፓዊ ናቸው የሚሏቸው ዶክተር ካሳይ በመጀመሪያ መናገር የምፈልገው ይላሉ። በመጀመሪያ አንድ ነገር አለ ይኸውም ሄልሙት ሽሚት ከሌሎች የሚለዩበትን አስተያየት መስጠት ፈልጋለሁ። ሄልሙት ሽሚት እንደ የአውሮፓ አቆጣጠር ከአስራዘጠኝ መቶ ሰባ አራት እስከ አስራዘጠኝ መቶ ሰማኒያ ሁለት የጀርመን ቻንስለር ሆነው ሃገሪቷን ቢያስተዳድሩ ይበልጥ ተወዳጅነት ያገኙት ይህንን ትልቅ ኃላፊነት ከለቀቁ በኋላ ነው። በመጀመሪያ የጀርመን ሕዝብ ስማቸውን እንደውም የጀርመን ሕዝብ ብቻ ሳይሆን በዓለም ሊያውቃቸው የቻለው ግን እንደ ኤውሮፓ አቆጣጠር በአስራ ዘጠኝ መቶ ስልሳ ሁለት አመተ ምህረት ሰሜን ጀርመን ሀምበርግ አካባቢ የውሃ መጥለቅለቅ በደረሰበት ጊዜ ሄልሙት ሽሚት በዚያን ጊዜ የሀምበርግ እንበለው የውስጥ ጉዳይ ሴኔተር ስለነበሩ ፖሊስን በእሳቸው አስተዳደር ስር ነበረ። በስራቸው በቂ ተከላካይ ኃይል ስላልነበራቸው በራሳቸው ተነሳሽነትና ህጉን ጥሰው ኔቶን እርዳታ በመጠየቅ ችግሩን ወደ ጥፋት እንዳያመራ ለመከላከል ችለዋል። ብዙ ህይወትንም ለማዳን ችለዋል። መታወቂያ ያለበት ኔቶን ያህል ድርጅት ሊያነቃንቅ የሚችለው የአገሪቷ መንግስት እንጂ አንድ የሃምበርግ ሴናተር አይደለም። በዚያን ጊዜ የጀርመን ቡንደስቬር ሰራዊት ማለት ነው። በህገ መንግስቱ መሰረት ለምንም አይነት ጉዳይ አገሪት ውስጥ ለሚከሰቱ ችግሮች ማናቸውም እርዳታ ቢሆንም እንዳይካፈል የተከለከለ ነበር። ሆኖም ሄልሙት ሽሜት አሁንም ይህንን ህግ በመጣስ የጀርመን ወታደራዊ ኃይል በራሳቸው ትእዛዝ እንዲካፈል አድርገዋል። በዚያን ጊዜ ሄልሙት ሽሜት የተናገሩት ለህጉ ስሜት የለኝ የወሰንኩት ሰዎችን ለመርዳት ነው። ህጉ ፈቀደ አልፈቀደም። ወደ ጀርመን ከመጡ ወደ አርባ ሰባተኛ ዓመታቸውን የያዙትና ባለፈው የጎርጎሮሳውያኑ ሁለት ሺ አስራ አራት ዓመተ ምረት የመጨረሻው የአፍሪቃ ንጉስ በሚል ለጀርመንኛ ቋንቋ አንባቢያን መጽሐፍን አቅርበው በቅርቡ ይኸው መጽሐፋቸው በእንግሊዝኛ ተተርጉሞ በተለያዩ የአውሮጳ ሀገራት ከፍተኛ ተነባቢነትን እንዳገኘ የሚነገርላቸው ዶክተር ልዑል አስፋወሰን አስራተ ሄልሙት ሽሚት ጀርመንን ከፈረንሳይ ጋር በማቀራረብ ትልቅ ስራን የሰሩ እውቅ ጀርመናዊ መሆናቸውን ይመሰክራሉ። ሄልሙት ሽሚት ማለት ለብዙ ጊዜ የጀርመን ቻንስለር የነበሩ ከቪሊ ብራንት ተቀብለው ለብዙ አመታት የጀርመንን ሕዝብ የመሩ ታላቅ ፖለቲሽያን ናቸው። ከዚህ በላይ ስማቸው የታወቀው በፈረንሳይ እና በጀርመን መሀከል የነበረውን ቅርብ ግንኙነት በቻንስለር አድናወር የተጀመረውን በመቀጠል ከዥስካር ደስታን ጋራ በጣም ቅርበት ያለው ወዳጅን ወዳጅነት በመፍጠር የጀርመንን እና የፈረንሳይን ወዳጅነት ለማከር ብዙ አስተዋጽኦ ያደረጉ ሰው ናቸው። ከዚህም በላይ ደግሞ በኢንተርናሽናል ፖለቲካ ውስጥ በክፉ ጊዜ፣ ዓለም በሁለት በተከፈለችበት ጊዜ የአሜሪካንን እና ምዕራብን ሁኔታ ለማጠንከሩ ሲሉ ከፍተኛ አስተዋጽኦ ያደረጉ ሰው ናቸው። ፐርሽኝ የሚባሉትን የአሜሪካን ሚሳይልዞች ጀርመን ሀገር ውስጥ እንዲቀመጡ ጋር እንዲጠመዱ አድርገው ከፍተኛ አስተዋጽኦ ያንን ኮሙኒዝምን ለመቃወም ያደረጉ ሰው ናቸው። በእርግጥ ዜና እረፍታቸው በጀርመናውያን ዘንድ የሚጠበቅ ጉዳይ ሆኖ ቢቆይም ሕዝቡ ሄልሙት ሽሚት ከዚህ ዓለም ተለዩ የሚለውን ዜና ሲሰማ እጅግ ማዘኑን በበርሊን ነዋሪ የሆኑት ዶክተር ጸጋይ ደገነ ተናግረዋል። ብዙዎቹ ያው እሱን የማያውቅ የለም ማለት ይቻላል እና በጣም በከፍተኛ ሁኔታ ነው ሰው ያዘነው። በተለይ ሀምቡርግ በሚገኘው መኖሪያ ቤቱ ብዙ አበባዎችን ሲያስቀምጡ ነበር። በዚህም በየቦታው ሁሉ የሀዘን መግለጫዎች መልእክቶች ይተላለፋል። እንግዲህ የሀዘን ቀንም ሆኖ የሚውልበትም አለ። አሁን የቀብሩ ስነስርዓት በሚፈጸምበት ጊዜ በእርግጥ እንግዲህ እያንዳንዱ ሰው ብዙ ደጋፊ እንዳለው ሁሉ በዛኑ መጠን ደግሞ ተቃዋሚዎችም ያሉት ሁኔታ አለ እና ለምሳሌ እነዚህ ፔጊዳ የሚባል እንቅስቃሴ አለ በተለይ የውጭ ሀገር ዜጋዎችን ወይም እስላሞችን ከጀርመን ይውጡ የሚሉት እነሱ ደግሞ ካየናቸው ብዙም እንደዚ አይነት ደጋፊዎች ብዙም አክሽን አልወሰዱም። ምክንያቱም መጨረሻው አካባቢ ሄልሙት ሽሚትም ጠንካራ የሆነ መልእክት ነበር ያስተላለፉ ለነሱ የሚያደርጉት ነገር የደነዘ አመለካከት ነው ብሎ በእንደዚህ ቀኝ በሚያስቡት ላይ ጠንካራ የሆነ አቋም ስለነበረው በዛ አካባቢ ያሉት እንግዲህ ብዙም ያሉት የለም፣ ግን ብዙ የጀርመን ህዝብ በየቦታው ከፍተኛ ሁኔታ እንዳዘነ ነው። ዶክተር ልኡል አስፋወሰን አስራተም የጀርመን ህዝብ በሄል ሞት ሽሚት ከዚህ ዓለም በሞት መለየት እጅግ ማዘኑን እንዲህ ነው የገለጹት። በጣም አዝነዋል። በየቦታው የማይጻፍ ነገር የለም። ደግሞ መቼም የሚያስደስተው ከራሳቸው ፓርቲ ሰዎች ብቻ ሳይሆን ዴሞክራሲ የሰፈነበት ሀገር በመሆኑ እስከ ዛሬም ድረስ የፖለቲካ ባላንጣቸው የሆኑትን ሰዎች ታላቅነታቸውንና ለጀርመን ህዝብ ያደረጉትን ትልቅ አስተዋጽኦ በማንሳት ብዙ የጀርመን ፖለቲካ እና የአውሮፓውያን ፖለቲካኖች ሰሞኑን ሲጽፉና ና ሲናገሩ ውለዋል። ሄልሙት ሽሚት በጎርጎሮሳዊው ከ1961 እስከ 1965 ዓ.ም የሰሜናዊ ጀርመን የሃንቦርግ ከተማ ከንቲባ ሳሉ በከተማዋ የደረሰውን የውሃ መጥለቅለቅ ተከትሎ የኔቶን እርዳታ ከጠየቁ በኋላ ይላሉ ዶክተር ካሳይ ወልደ ጊዮርጊስ በጀርመን የአደጋ ዝግጁነት ህግ ታወጀ። የጀርመን ወታደራዊ ኃይልም ለእርዳታ እንዲሳተፍ ተደነገገ። የሀምበርግ የውሃ መጥለቅለቅ ሶስት አመታት በኋላ የጀርመን ፓርላማ በ አስራ ዘጠኝ መቶ ስልሳ አምስት የኤመርጀንሲ ሎ በታወጀበት ጊዜ የጀርመን ወታደራዊ ኃይል በችግር ጊዜ ካታስትሮፍ በሚፈጠርበት ጊዜ እርዳታ ማድረግ እንዲችል የተባለው ህግ ተካተተ። እንግዲህ ሄልሙት ሽሚት ልናገራቸው የምችለው ጀርመን መንግስት በቪሊ ብራንት ጊዜ የኦስ ፖሊቲክ የሚባል የምስራቅ ፖሊቲክ ከጀርመን ጂዲአር ጋር አግሪመንት አድርገው ምንም እንኳን ሁለት ሀገር የምንኖር የጀርመን ህዝቦች ብንኖር በመካከላችን ግንኙነት መፈጠር አለበት በሚል ያደረጉት ነበረና ይኸውም የኦስ ፖሊቲክ ለወደፊት ለሚገናኙበት ሪዩኒፊኬሽን መሰረት ጥሏል። ዋናው የሄልሙት ሽሚት ታዋቂነት ቸው በኢኮኖሚ ዓለም ውስጥ ነው። ይኸውም ስልጣን ከጨበቱ በኋላ በተለይ ከፈረንሳይ ጠቅላይ ሚኒስትር ከቫሌሪ ጅስ ጋር ደስተን ጋር ጥሩ ግንኙነት ነበራቸው እና በእሳቸው ጊዜ አንድ የተከሰተ ነገር አለ። ይኸውም የአገር መሪዎች አልፎ አልፎ መገናኘት አለባቸው እና ሲገናኙ ደግሞ ብቻቸው መሆን አለበት እና ይህንን ሊያደርጉ የፈለጉበት ምክንያት የፈረንሳዩ ፕሬዚደንት የዚያን ጊዜ ቫሌሪ ሲስካ ደስተ እና ሄልሙት ሽሚት እንግሊዝኛ ጥሩ ይነጋገራል እና የአሜሪካንን ፕሬዚደንት ጨምረው ጀራልድ ፎርድን፣ እንደዚሁም ሃሮልድ ዊልስን የእንግሊዙን፣ ከዛም ጃፓንና ጣሊያንን የነሰን ፕሬዚደንት ጂ ሲክስ የሚባለውን የመሰረቱት የመሰረቱ እነሱ ናቸው በሁለቱ ተነሳሽነት ነው እና ያ ጂ ሲክስ የተባለው አሁን እንደሚታወቀው ጂ ሰቨን እንግዲህ በአስራ ዘጠኝ መቶ ሰባ አምስት ነው የተጀመረው። በአስራ ዘጠኝ መቶ ሰባ ስድስት ብዙ ችግር ተፈጠረ። ሊጋብዟቸው የፈልጓቸው ወይንም በኢሌክሽን ወይም በህመም ምክንያት ሊገኙ ስላልቻሉ እንግዲህ ሌላ እንግሊዝኛ ተናጋሪን ፈልግ ብለው ካናዳውን ፒየር ትሩዶ የሚባለውን ጠቅላይ ሚኒስትሩን ፕሬዚደንት አላስታውስም፣ እሱም ፈጥሮ ጂ ሰቨን ሆነ። ከዛ በ ሁለት ሺ ዘጠኝ የራሻው ቦሪስ የልሲን እንዲሳተፍ ተደረገ። ይህንን የምለው ምንድን ነው አልፎ አልፎ የሀገር መሪዎች ተሰባስበው እንዴት ነው ትልልቅ ጉዳዮች ላይ መነጋገር አለባቸው ብቻቸውን ሆነው ሌላ ሰው ሳይገባ በሚል የጀመሩት በዚህ በእውነት ሄልሙት ሽሚት ያደረጉት ትልቅ ኮንትሪቢዩሽን ነው። ስመጥሩና በተምሳሌነት የሚጠቀሱት ጀርመናዊው ሄልሙት ሽሚት በአውሮፓ አንድነት ብሎም የጋራ መገበያ ገንዘብን ለመመስረት መሰረት የጣሉ እንደሆነም ዶክተር ካሳይ ወልደ ጊዮርጊስ ይናገራሉ። ሌላው ትልቁ የህልሙ ችምት ኮንትሪቢሽን ብዬ የምገምተው የብሬተን ውድስ እንግዲህ በአስራ ዘጠኝ መቶ አርባ አራት ላይ ነው ብሬተን ውድስ ስብሰባ ነበር እና የአለም ከረንሲ በወርቅ እንዲገመት እና ከዛም በአሜሪካን ዶላር ተብሎ ተወስኖ ነበር እና ያው ዶላር የአለም ከረንሲ ሆነ እንግዲህ ምን ማለት ነው ይሄ የአሜሪካን መንግስት ጋራንቲ ያደርግ ነበረ ዶላር ከመጣ አንድ ሰው በወርቅ እንደሚከፍሉት ግን ይሄ በአስራ ዘጠኝ መቶ ሰባ አንድ ዓመተ ምህረት ፕሬዚደንት ኒክሰን hagunä እንደፈረሰ አስታወቁ። በዚህ ጊዜ የዓለም የከረንሲ ኤክስቼንጅ ሬት በጣም ተናወጠ በጣም ተናወጠ፣ በተለይ የዩሮፕ ከረንሲዎች። ስለዚህ ጅስካ ደስተንጋ ሆነው ከፈረንሳይ ጋር ሄልሙት ሽሚት ዩሮፒየን ሞኔታሪ ሲስተም የሚባል አቋቋሙ። ይኸው ምንድን ነው? የተወሰኑ ሀገሮች መጀመሪያ ፈረንሳይ፣ ጣሊያን፣ ጀርመን እንደዚህ አንድ አምስት ሆነው ይሄ ከረንሲያችን የምንለዋወጥበት እንዲወሰን ሌላ ኢንፍሌሽን ወይ ደግሞ ስፔኩሌት አድርገው ያ ያንን ገንዘብ ወደ ታች ወደ ላይ እንዳያወጡ ለመከላከል ዩሮፒየን ሞኔተሪ ሲስተም የሚባለውን አቋቋሙ። ይህም ማለት ምንድን ነው? የአንዱ ከረንሲ ከወደቀ ሌላው እንዲረዳ። ግን ይሄ መሰረት የጣለው እንግዲህ በሁለት ሺህ የተቋቋመው ወይ ደግሞ ኢንትሮዲስ የተደረገው የዩሮውን መሰረት ያ ነው እና በዚህ ትልቅ ትልቅ ኮንትሪቢዩሽን ያላቸው ይሄ ዩሮፒየን ሞኔተሪ ሲስተም አስቀድሞ ባይኖር ኖሮ የዩሮ ክረንሲ ሊመጣ አይችልም ነበር እና እኔ ትልቅ ኮንትሪቢሽን አድርገዋል ምለው በዚህ ፊልድ ላይ ነው። ዶክተር ካሳይ ወልደ ጊዮርጊስ ሄልሙት ሽሚት በጋዜጣ አዘጋጅነት መሳተፋቸውን ገልጸዋል። ዶክተር ልዑል አስፋ ወሰን አስራተም ሄልሙት ሽሚት ከመጽሐፎቻቸው ይበልጥ በጋዜጣ አዘጋጅነታቸው መታወቃቸውን ነው የነገሩን አይ መጽሐፋቸው፣ እንኳን ይህን ያህል ብዙም የታወቀ መጽሐፍ የለም። ያው የራሳቸውን ሕይወት ታሪክና በስልጣን ላይ የነበሩበት ጊዜ የሰሩትን ስራ ነው የጻፉት። ከዛ ሌላ ግን የሚታወቁት በአዘጋጅነት ነው። ከመጨረሻው ድረስ ያው ዘጠና ስድስት አመት ላቸው ድረስ አንዲት ቀን ባለማጓደል ሳይት የሚባለው የጀርመን ሳምንታዊ ማጋዚን ውስጥ ከአዘጋጆቹ አንዱ እሳቸው ነበሩ። በዛም ጊዜ ስለ አውሮፓ ፖለቲካ ነበር የሚጽፉት። በእውነቱ ደግሞ ወደፊቱ ትውልድ የሚያስታውሳቸው ከፍተኛ አውሮፓዊ አንደበት ያላቸው እና በአውሮፓ አንድነት የሚያምኑ ሰው መሆናቸው ነው። ሄልሙት ሽሚት በትዳራቸው ወደ ሰባ ዓመት ከሚወዷቸው ባለቤታቸው ከሎኪ ሽሚት ጋር ሆነው ሁለት ልጆችን አፍርተዋል። ሎኪ ሽሚት ግን የዛሬ አምስት ዓመት ነበር ባለቤታቸውን ሄልሙት ሽሚትን እየተለዩዋቸው ዶክተር ጸጋዬ ደግነህ ስለ ሄልሙት ሽሚት፣ በመጨረሻ እንግዲህ ያው ሄልሙት ሽሚት የሚታወቁት በተለይም ለረጅም ጊዜ በቆየው ትዳራቸው ነው። በአጠቃላይ እንግዲህ ወደ ስልሳ ስምንት ዓመት ያህል ነው። ይህ በጣም ትልቅ ዘመን ነው እና በዚህ ዘመን ሁለት ልጆች ነበሯቸው የሚታወቁት እና በተለይም ከባለቤታቸው ሎኪ ሽሚት በሞት ከመለየታቸው ማለት ከአምስት ዓመት በፊት በጣም ላላቸው ፍቅር በሁለቱ እንደ ልዩ ተደርገው የሚታዩ ናቸው። በተለይ ሎኪ ሽሚት በሚያደርጉት የምርጫ እንቅስቀሳ ውስጥ በጣም ይደግፏቸው በፖለቲካ ሕይወታቸው ውስጥ በብዛት የሚታዩ ሰው ስለነበሩ ከዛም በኋላ አብሮ የማይለያዩ ጥንዶች ስለነበሩ በጣም ይደነቁ ነበር። ግን ይሄ ሁሉ እንዳለ ሆኖ በተጋቡ ሀያ ሁለት ዓመት በኋላ ማለት ነው እንግዲህ ትዳር ውጭ ሄልሙት አፌር ነበራቸው፣ ፍቅረኛ እና ያንን፣ ግን ብዙ ሰውም የሚያውቀው አልነበረም። ግን ይሄ ሎኬሽን እሽሜትን በከፍተኛ ሁኔታ ጎድቷቸው ነበር እና እንዲያውም መምህር ነበሩ የመምህር ስራቸውን ሁሉ እንዳቆሙ በዛ የተነሳ እና እንዲያውም ለመፋታትም ባለቤታቸውን ከፈለጉ ብለው ፈቃደኝነታቸውን አሳይተው ነበር። ግን ሄልሙት እሽሜት የማይሆን ነገር እንደሆነ ብለው ይቀርታ ብለው እንደገና ትዳራቸውን ይዘው እንግዲህ ከዛ በኋላ ሀያ ሁለቱ እንግዲህ አርባ ስድስት አመት ተጨምሮበት አብሮ ኑረዋል፣ እና ትልቅ ትምህርት ሰጥተው ያለፉ ይመስለኛል። በትዳር እንደዚህ አይነት ነገሮች እንዳሉ እንደዚህ አይነት ነገሮች ደግሞ ሲመጡ ቶሎ ከምንላዩቱ ይልቅ እንደገና ደግሞ አንድ ነጥብ ፈልጎ እንደገና መዝለቁ ይሄ ያለ ነገር ነው። በህይወት እንደዚህ አይነት ነገሮች እና በዛ መቆየታቸው ትዳራቸውን እንዲጸና፣ ሁለቱም ደግሞ የእድሜ ባለጸጋዎች ሆነው ያለፉ ሰዎች ናቸው። ባለቤታቸው ከሞቱ በኋላ ሄልሙት ሽሚትም ብዙ አመት ቆዩም የሚል አባባል ነበራቸው እና በተለይም ሄልሙት ሽሚት የሚታወቁ አጫሽ ናቸው። ግን ሲጋራ ሰው ይገላል የሚለው ነገር በእርግጥ ለጤንነት እንደሚጎዳ የታወቀ ነው። ግን በሳቸው ላይ ይሄ ነገር ሲሰራ አልታየም እና ያንንም ሁሉ ጊዜ እንዲያውም እየተከላከሉ የኖሩ ሰው ነበሩ። እና ከባለቤታቸው ጋር እንግዲህ ያለው ሁኔታ ከሞቱ በኋላ በጣም ከፍተኛ ሀዘን ላይ ነበሩ። የስልሳ ስምንት ዓመት ህይወታቸውን ካጡ በኋላ ከመጀመሪያው የጀርመን መራሄ መንግስት ከቢሊ ብራንድ በመለጠቅ ከጎርጎሮሳዊው 1974 እስከ 1982 ዓ ም ድረስ ሄልሙት ሽሚት ጀርመንን በመራሄ መንግስትነት አስተዳድረዋል። የ96 ዓመቱ የሶሻል ዲሞክራቲክ ፓርቲ አባል የነበሩት የፖለቲካ ጉዳይ ተንታኝ ባደረባቸው ህመም ምክንያት በመኖሪያ ቤታቸው በህክምና ሲረዱ ቆይተው ጥቅምት አስር ቀን ነው ከዚህ ዓለም በሞት የተለዩት። በአጫሽነታቸው የሚታወቁት የቀድሞ የጀርመን መራሄ መንግስት ሄልሙት ሽሚት ወደ ጀርመኑ የሶሻል ዲሞክራቲክ ፓርቲ የገቡት የሁለተኛው ዓለም ጦርነት ባበቃ በአመቱ እንደሆነ ታሪካቸው ያስረዳል። አድማጮች፣ በዚሁ እንግዲህ የዕለቱን ቅንብሬን አጠናቀቅኩ። አዜብ ታደሰ ነኝ። ጤና ይስጥልኝ።